የአሜሪካ ድምጽ ነው። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥር 21 2016 ዓም መሰናዶ ጀመረ።

በነዳጅ የሚንቀሳቀሱ የቤት መኪኖች ወደ ሀገር ውስጥ እንዳይገቡ ተከለከሉ። ስለዚህ አሁን ይህን ሁን እኛ የምናሽከረክረው መኪና ቤታችን ጥለን ወጥን በህዝብ ትራንስፖርት እንገልገል ብንል እንኳን ሊያስተናግደን የሚችል ነው ብለን አናስብም። ያን መኪና እቤት ይዘው ካልወጣ መውጫ ሰዓት ላይ የኬትም አታመጣው።

ይቅርታ፣ ተከለከሉ የሚለውን ተወሰኑ በሚለው ይታረም። የነዋሪዎችን አስተያየት ነው የሰማችሁት። በምሽቱ ዘገባ አለን። በሌላ በኩል አማራ ክልል በመንፈቅ አመቱ የሰበሰበው ግብር የእቅዱን እሩብ ብቻ እንደሆነ አስታወቀ የሚለውና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዘገባዎችና ስርጭቶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እስከ ምሽቱ አራት ሰዓት ድረስ እቆያለሁ

ያለው ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ይከውንልናል። እንዲሁም ደግሞ የተለያዩ የአሜሪካ ድምጽ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር በመሆን ነው አብራችሁ እንድታመሹ የምንጋብዛችሁ። አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እናልፋለን። ሰላም ጤና ስጥልኝ። እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን

በትግራይ ክልል ሚሊዮኖች አስቸኳይ ምግብ እርዳታ እንደሚሹ ተገለጠ። የጣሊያኗ ጠቅላይ ሚኒስትር ሜሎኒ የአፍሪቃ ልማት ዕቅዳቸውን ይፋ አደረጉ። የቀድሞ የፓኪስታን ጠቅላይ ሚኒስትር የ የአስር ዓመት እስር ተፈረደባቸው። የሚሉት ይገኙበታል። ወደ ዝርዝሮቹ

በትግራይ ክልል ሚሊዮኖች አስቸኳይ የምግብ እርዳታ እንደሚሹ ተገለጠ። በትግራይ ክልል አስቸኳይ እርዳታ ከሚያስፈልጋቸው በሚሊዮን የሚቆጠሩ ሰዎች ውስጥ እርዳታ እያገኙ ያሉት ጥቂቶቹ ብቻ መሆናቸውን አሶሲኤትድ ፕሬስ ተመለከትኩት ያለውን ሰብአዊ ተቋማት ያወጡትን የውስጥ ሪፖርት ጠቅሶ ዘግቧል። የአሶሲኤትድ ፕሬስ ያደረሰንን የዚህን ዘገባ ዝርዝር ስመኝሽ ቆየ እንደሚከተለው ታቀርበዋለች።

በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራምና በኢትዮጵያ ባለስልጣናት የሚመራ የትግራይ ምግብ እርዳታ ማስተባበሪያ ቡድን በጻፈው መልእክት የእርዳታ ተቋማት በዚህ ወር በክልሉ የምግብ እርዳታ እንዲደርሳቸው በቅድ ከያዟቸው ሶስት ነጥብ ሁለት ሚሊዮን ሰዎች ውስጥ እስካሁን እርዳታ የደረሳቸው አስራ አራት ከመቶ ብቻ መሆናቸውን አስታውቋል። ቡድኑ አክሎ ሰብአዊ ተቋማት ስራቸውን በአስቸኳይ እንዲያፋጥኑ አሳስበው

አፋጣኝ እርምጃ አለመውሰድ በክረምት ወቅት ለከፍተኛ የምግብ እጦትና የተመጣጠነ ምግብ እጥረት እንደሚያጋልጥ እንዲሁም በክልሉ ተጋላጭ የሆኑ ሕፃናትና ሴቶችን ሕይወት ሊያሳጣ እንደሚችል አስጠንቅቋል። የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በመጋቢት ወር ለእርዳታ የሚቀርበው እህል እየተዘረፈ መሆኑን ደርሰንበታል በማለት እርዳታ አቋርጠው የነበረ ሲሆን ከሰኔ ወር ወዲህ ግን እርዳታው መቀጠሉ ይታወሳል።

ሆኖም የእርዳታ አቅርቦቱን ለመከታተል የተደረጉት ለውጦች ላይ ባጋጠሙ ችግሮች እና በገንዘብ እጥረት ምክንያት የምግብ እርዳታ አቅርቦቱ ላይ ትልቅ መጓተት እንደተፈጠረ ሁለት ማንነታቸው እንዳይገለጽ የጠየቁ የእርዳታ ተቋማት ሰራተኞች ለአሶሴትድ ፕሬስ ገልጸዋል። ሌላ ሶስተኛ የእርዳታ ሰራተኛም ተቋርጦ የቀጠለው የምግብ እርዳታ መጓተት

በትግራይ የሚገኙ አንዳንድ ተረጂዎች ከአንድ ዓመት በላይ ምግብ እንዳያገኙ ማድረጉን ለአሶሴትድ ፕሬስ ገልጿል በመላው ኢትዮጵያ በድርቅ በግጭትና በኢኮኖሚ ቀውስ ምክንያት ከ20 ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው ሲሆን ተቋርጦ የነበረው የምግብ እርዳታ የረሃብ አደጋው እንዲጨምር አስተዋጽኦ አድርጓል በአፋር አማራና ኦሮሚያ አንዳንድ አካባቢዎችም

የህፃናት የተመጣጠነ ምግብ እጥረት ከ15.9 እስከ 47 በመቶ እንደሚደርስ በኢትዮጵያ መንግስትና በተባበሩት መንግስታት ድርጅት የሚመራ የኢትዮጵያ ስነ ምግብ ክላስተር ቡድን ሪፖርት ማመልከቱን አሶሴትድ ፕሬስ ጠቅሷል። የኢትዮጵያ ፌዴራል መንግስት ግን ሀገሪቱ ውስጥ ከፍተኛ የሆነ የረሃብ ችግር አለ የሚለውን ሪፖርት አይቀበለውም። በአሶሴትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ወደ ዓለም አቀፍ ርዕሶች እንሻገር። ሜሎኒ የአፍሪቃ ልማት እቅዳቸውን ይፋ አደረጉ። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ አውሮፓ የሚፈልሱ ስደተኞችን ቁጥር ለመቀነስ የኃይል ምንጭ አማራጮችን ለማበራከትና እንዲሁም በአውሮፓና በአፍሪቃ መካከል የተማከለ አዲስ ግንኙነት ለመፍጠር በሀገራቸው የተውጠነጠነውን ግዙፍ የልማት እቅድ ከአህጉሪቱ መሪዎች ጋር ባካሄዱት ጉባኤ ወቅት ይፋ አድርገዋል።

ሜሎኒ ጉባኤውን የመጀመሪያው የተሳካ እርምጃም ብለውታል። ሜሎኒ አክለውም የመንግሥታዊው የነዳጅና ጋዝ ኩባንያ ኢኒ መስራች በሆኑት ኤንሪኮ ማቲ ስም የተሰየመውን ይህን የአገራቸውን እቅድ ከአፍሪካ ጋር የሚደረጉ ግንኙነቶችን ከኃይል አቅርቦት ባለፈ ስትራቴጂያዊ አጋርነትን በማጎልበት ላይ ያተኮረ ከአዲስ አስተሳሰብ ወይም ፍልስፍና የሚቆጠር ነው ብለውታል።

ዋና ዋና የአውሮፓ ህብረትና የተባበሩት መንግስታት ከፍተኛ ባለስልጣናት የ አምስት ነጥብ አምስት ቢሊዮን ዩሮ ወይም የ አምስት ነጥብ ዘጠኝ አምስት ቢሊዮን ዶላር ማስጀመሪያ ወጪ የተመደበለትን የጣሊያኑን እቅድ በአፍሪቃ የአየር ንብረት ለውጥ የሚያስከትላቸውን ጉዳቶች ለመታደግ ለተወጠኑና በንጹሕ ኃይል ልማት ላይ ላተኮሩ ጅምሮች አጋዥ ይሆናል ሲሉም አወድሰውታል። የአፍሪቃ ሀገራት አስቀድመው ምክር

ቢጠየቁ ይመርጡ እንደነበር ያመለከተው የአፍሪቃ ህብረት ኮሚሽን በበኩሉ እውን የማይደረጉ ተጨማሪ ባዶ ቃሎችና ባዶ ቃል ኪዳኖችን መስማት እንደማይሻ ለጉባኤው በመግለጥ ጥንቃቄ የተሞላበት አቀራረብ መከተል መርጧል።

ከአፍሪካ መሪዎች ጋር አለመምክራቸውን አስመልክቶ በጉባኤው መዝጊያ በሰጡት ጋዜጣዊ መግለጫ ወቅት የተጠየቁት ሜሎኒ በሙከራ ፕሮጀክቶች ስለሚተገበሩ የተለዩ ሀሳቦች መክፈቻ ንግግራቸው በማንሳታቸው ሳላሳስት አልቀረውም ሲሉ የቀረበውን አስተያየት መቀበላቸውን አመልክተዋል። ሆኖም ጉባኤው በተጨባጭ ምሳሌዎች የተደገፈ ንድፍ በማሰናዳት አገራቸው የያዘችውንና በትብብር ተግባራዊ ሊሆን የሚችል አዲስ የግንኙነት ፍልስፍና

ለአፍሪቃ መሪዎች አሳይቷል ብለዋል። ጉባኤው ስትራቴጂውን ማጋራት ብቻ ሳይሆን በአጭሩም ቢሆን የፕሮጀክቱን መጨረሻ ፋይዳ ለማመላከት መሰረታዊ እርምጃ ነበር ሲሉም አብራርተዋል።

ጣሊያን የሰባቱን የዓለም ባለጸጋ ሀገሮች ቡድን የፕሬዚዳንትነት መንበር ከተረከበች ወዲህ የመጀመሪያው ትልቁ መድረክ በሆነው የሮሙ ጉባኤ ከሀያ በላይ የአፍሪካ ሀገራት መሪዎች የአውሮፓ ህብረትና የተባበሩት መንግስታት ከፍተኛ ባለሥልጣናት እንዲሁም ዓለም አቀፍ የአበዳሪ ተቋማት ተወካዮች ተገኝተውበታል። በአወዛጋቢው የሱዳንና የደቡብ ሱዳን ድንበር ግጭት በርካቶች ተገደሉ።

ሴቶችና ህጻናትን እንዲሁም ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል አባላትን ጨምሮ በርካታ ሰዎች በሱዳንና በደቡብ ሱዳን ድንበር ላይ በተፈጸመ ጥቃት ተገድለዋል።

ከሁለቱ አገራት የድንበር ውዝግብ ጋር በተያያዘም እንደ አውሮፓውያን የዘመን አቆጣጠር ከ2021 አንስቶ ከተቀሰቀሱ ግጭቶች የአሁኑ በገዳይነቱ የከፋው መሆኑን ባለስልጣናቱ ተናግረዋል። ከደቡብ ሱዳኗ የዋራፕ ግዛት የተነሱ የታጠቁ ወጣቶች ባለፈው ቅዳሜ ጥር 18 ወደ አጎራባቿ አብዬ ግዛት አቅንተው ወረራ መፈጸማቸውን የማስታወቂያ ሚኒስትሩ

ቡሊሽ ኮች ትላንት ሰኞ አስታውቀዋል። ከ60 በላይ ሰዎች መቁሰላቸውን የተናገሩት ኮች አክለውም በጥቃቱ ሳቢያ ከቀያቸው የተፈናቀሉ በመቶዎች የሚቆጠሩ ንጹሐን ዜጎች በመንግስታቱ ድርጅት የጦር ካምፕ መሸሸጊያ ፍለጋ ላይ መሆናቸውን አመላክተዋል።

የመንግስታቱ ድርጅት የሰላም አስከባሪ ኃይል የሆኑ አንድ ጋናዊና አንድ ሌላ ፓኪስታን ዜጋ በተከታዩ ቀናት በተከታታይ ቀናት በተፈጸሙ ጥቃቶች መገደላቸውን በመንግስታቱ ድርጅት የአብዬ ጊዜያዊ ጸጥታ ኃይል አስታውቋል። የዋራፕ ግዛት ማስታወቂያ ሚኒስትር በበኩላቸው መንግስታቸው የአብዬ አስተዳደር ጋር በመሆን በጋራ ምርመራ እንደሚያካሄድ ተናግረዋል። በአብዬ ከድንበር ተሻጋሪ ንግድ ልውውጦች ከፍተኛ መጠን ያለው ቀረጥ የሚሰበስብ

አስተዳደራዊ ወሰን ጋር ተያይዞ በሚነሳው ዝግብ ሳቢያ በዲንቃ ብሔረሰብ ተቀናቃኞች መካከል ተደጋጋሚ ግጭቶች ይቀሰቀሳሉ። በነዳጅ ሀብታ የምትታወቀው አብዬ ይገባኛል ይዞታ በሚያነሱ ሁለቱ አገሮች በጋራ የምትተዳደር መሆኗም ይታወቃል። በሌላ በኩል ደቡብ ሱዳን ከሱዳን ነፃነቷን ካገኘች በኋላ የተቀሰቀሰው የእርስ በርስ ጦርነት በአስር ሺዎች ለሚቆጠሩ ዜጎች መገደልና ለሚሊዮኖች መፈናቀል ምክንያት መሆኑም ይታወቃል።

ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜና ነው። የቀድሞ የፓኪስታን ጠቅላይ ሚኒስትር የአስር ዓመት እስር ተፈረደባቸው። የፓኪስታን ልዩ ፍርድ ቤት የቀድሞውን ጠቅላይ ሚኒስትር እምራን ካን ስልጣን ላይ በነበሩበት ወቅት ከዩናይት ስቴትስ ጋር በተያያዘ ብሔራዊ ሚስጥር መረጃዎችን አዝረክርከዋል በሚል ለተከሰሱበት ወንጀል ዛሬ ማክሰኞ

በ10 ዓመት እስራት እንዲቀጡ ፈርዷል። ካን በበኩላቸው አገራቸው ከዩናይትድ ስቴትስ ተጽዕኖ የጸዳ የውጭ ፖሊሲ እንዲኖራት በመገፋፋታቸውና በፓኪስታን ጦር ሰራዊት እገዛ መሠረት መንግስታቸውን ለመጣል ዋሽንግተን የተጫወተችው ሚና በሚያሳዩ ዲፕሎማሲያዊ መረጃዎች መወንጀላቸውን ጠቅሰው ሞግተዋል። ይሁን እንጂ ዋሽንግተንና ፓኪስታን

ጦር ሰራዊቱ የካንን ክስ አስተባብለዋል። በካን አስተዳደር ወቅት የውጭ ጉዳይ ሚኒስትራቸው የነበሩት ሻህ ሙሐምድ ኩሬሽም ከሚስጥራዊ መረጃ ብክነት ጋር የተያያዘ በተመሠረተባቸው ክስ በተመሳሳይ የአስር ዓመት እስራት ተፈርዶባቸዋል።

እንደ አውሮፓውያን የዘመን አቆጣጠር በሚያዝያ 2022 ዓ ም በተቃዋሚዎች ጥምረት ከስልጣን የተወገዱት የ71 አመቱ የቀድሞ የፓኪስታን ጠቅላይ ሚኒስትር ምስጢራዊ መረጃ አባክነዋል የሚለውን ክስ ለፖለቲካዊ አላማ ሲባል ከፍተኛ ተሰሚነት ባለው በአገሪቱ ወታደራዊ ኃይል የተቀነባበረ ነው ሲሉም ውድቅ አርገውታል በመጨረሻም

የእስራኤል ወታደሮች ከአንድ የዌስት ባንክ ሆስፒታል ውስጥ ሶስት ፍልስጤማውያን ታጣቂዎችን መግደላቸው ተዘገበ። የእስራኤል ወታደሮች በዌስት ባንክ ከሚገኝ አንድ ሆስፒታል ውስጥ ሶስት ፍልስጤማውያን ታጣቂዎችን መግደላቸው ነው የተዘገበው። የእስራኤል ጦር ሰራዊት እንደ ገለጸው አንዱ ጥቃት ለማድረስ የታለመ እቅድ በማውጠንጠል ላይ የነበረ የሐማስ አባል ነው ብለዋል። እስራኤል ኃይሎች ጄኒን ከሚገኘው

ኢብን እስና ሆስፒታል ገብተው ሶስት ሰዎችን ተኩሰው መግደላቸውንም የፍልስጤም ጤና ባለስልጣናት ተናግረዋል። በሆስፒታል ውስጥ የነበረ የክትትል ካሜራ የተገኘ ነው የተባለ ቪዲዮ ምስል ቁጥራቸው አስራ ሁለት የሚደርስ የሲቪል ልብስ የለበሱና የሕክምና ባለሙያዎች ኮት ያጠለቁ ጠመንጃ ያነገቱ ወታደሮች በሆስፒታሉ የመተላለፊያ ኮሪደሮች ላይ

ሲዘዋወረው ያሳያል ከሮይተርስ እጀ ገባው የቪዲዮ ምስል ከአሁን ቀደም የተቀረጹ ቪዲዮዎች ላይ ከሚታዩ የሆስፒታሉ በሮች ቅርጽና ቀለም ጋርም ይመሳሰላል ተብሏል ይህ በእንዲህ እንዳለ እስራኤል በጤና ተቋማት ላይ የምታካሄደውን ወታደራዊ እንቅስቃሴ እንድታቆም ዓለም አቀፍ ተቋማት ጫና እንዲያደርጉ የፍልስጤም የጤና ሚኒስቴር ጥሪ አሰምተዋል ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ መልካም ምሽት

Thank <music> you.

ከዓለም ዙሪያ ለተጠናቀሩ ዜናዎች አሉላ ከበደን አመሰግናለሁ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርል ቻናል 57 ዲግሪ ስት ዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ጥር 21 2016 ዓ ም መሰናዷችን ይቀጥላል። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ቴሊያስ አስማሪያ ስርጭቱን ከስቱዲዮ በመከወን እንዲሁም ደግሞ አባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የድምፅና ምስል

ቅንብሩን በመከወን አብረናችሁን እናምሻለን። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛ ሬዲዮ ሞገድ በተጨማሪ በቪያ መሀሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ የጋበዝን። አሁን ከዓለም አሁን ወደ አብይ ርዕስ ነው የምንሻገረ

በነዳጅ የሚንቀሳቀሱ የቤት መኪኖች ወደ ሀገር እንዳይገቡ ተወሰነ። በኢትዮጵያ የአየር ብክለትን ችግር ለመቀነስ መንግስት ለግል አገልግሎት የሚውሉና በነዳጅ የሚንቀሳቀሱ የቤት መኪኖች ወደ ሀገር እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስትሩ ዶክተር አለሙ ስሜ ትላንት ሰኞ የመስሪያ ቤታቸውን የስድስት ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ሲያቀርቡ የአየር ብክለትን ለመቀነስ የኤሌክትሪክ መኪኖችን የማበረታ

የማንሳት ስራ እየተሰራ እንደሆነ ገልጸዋል። ለአሜሪካ ድምጽ አስተያየት የሰጡ አንድ ባለሙያ ደግሞ ውሳኔው የሸማቾችን እንዲሁም ደግሞ የህዝቡን ፍላጎትና ስጋት ከግምት ውስጥ ማስገባት ይኖርበታል ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባለሁ የመስሪያ ቤታቸውን የስድስት ወራት የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሲያቀርቡ

የአየር ብክለት ችግርን ለመቀነስ ልዩ ልዩ ተግባራት እንደተከናወኑ አትተዋል። ሚኒስትሩ ከዘረዘሯቸው ተግባራት አንዱም በነዳጅ የተነሳ የሚከሰተውን ብክለት ለመቀነስ የኤሌክትሪክ መኪኖችን ማበረታታት እንደሆነ ተናግረዋል። አሁን መንግስት የግል አውቶሞቢሎች የኤሌክትሪክ ብቻ እንዲሆኑ ወደ አዲስ ወደ ሀገር ቤቱ የሚገቡ አገር ውስጥ የሚገጣጠሙ የሚገጣጠሙም የኤሌክትሪክ ብቻ እንዲሆኑ አቅጣጫ ተቀምጧል። በዚህ እየተሰራ ነው ያለው ይሄ በራሱ

የሚያመጣው ለውጥ አለ ማለት። በአብዛኛው ደግሞ ኢትዮጵያ ውስጥ ተገዝተው ስራ ላይ የሚውሉ ተሽከርካሪዎች ከስራ ለስራ ከሚውሉት ይልቅ ለግል አገልግሎት የሚውሉ አውቶሞቢሎች ናቸው እና እነዚህም መቀነስ ማለት በአየር ብክለት ላይ የሚደርሰውን ተጽዕኖ በእጅጉ ይቀንሳል።

በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የልማት ባለሙያው ዶክተር ታደሰ ኩማ የኤሌክትሪክ መኪኖችን ማበረታታት የቴክኖሎጂ ዕድገትን ያመጣል። ለነዳጅ የሚወጣውንም የውጭ ምንዛሪ ያድናል ብለዋል። የአየር ብክለትን ከመቀነስ አኳያ ግን የኤሌክትሪክ መኪኖችን መጠቀም የጎላ ለውጥ እንደማያመጣ ተናግረዋል።

እኔ እስከ ማውቀው ድረስ ለኤንቫይሮንሜንታል ኮንትሪቢሽን አለ ለሚባሉት ግብርና ሴክተር ጋር የተያያዙ ናቸው። በእርግጥ እነዚህ መኪኖች የሚያደርጉት ነገር የለም ማለት አይደለም፣ ግን ሲግኒፊካንት ሊሃይ ነው የሚል አይነት እንትን የለኝም ካሉት

ፖሊዩተርስ ውስጥ ምን ያክል ነው የሚለው በደንብ መታየት አለበትና በእኔ እይታስ ግን ፍራንት ነው ብዬ አሁን ባለንበት ሁኔታ አይታየኝም። የመኪና ቁጥር እየጨመረ ሲሄድ ስጋቱ እየጨመረ ሊመጣ ይችላል። አሁን ባለንበት ግን ኮንትሪቢውሽናችን ይህን ያክል አስጊ ነው የሚል ፍርሀት የለኝም። በነዳጅ የሚንቀሳቀሱ የቤት መኪኖችን አግዶ የኤሌክትሪክ መኪኖችን የማበረታታቱ ውሳኔ የሸማቹን ህብረተሰብ ፍላጎትና ስጋት ከግምት ማስገባት ይኖርበታል ሲሉም አስገንዝበዋል።

በሸማች በኩልም በተገጣሚ በኩል ያሉት ኮንሰርኖች አሉ። አንዱ ኮስት ኦፍ ሜንቴናንስ ነው። የጥገና ቴክኖሎጂውን የማወቅ ሪስክ አለው።

ምክንያቱም ገና ገበያ ላይ ገብተው ባትሪያቸው ቢበላሽ እቃቸው ቢበላሽ ጠግኖ ተክቶ ለመጠቀም የተለመዱ አይደለም፣ ጊዜ ይወስዳሉ። ይሄ አይቻልም ማለት ሳይሆን ከጊዜ ጋር ጊዜ የሚፈልጉ ነገሮች ናቸው። በሌላም በኩል ኮንሱመሩ ራሱ ሪስክ አበርሰን ነው። አምስት ሚሊዮን አውጥቶ የገዛው መኪና በድንገት ባትሪ ያልቆበት የሆነ ነገር ቢቆም የሚል ስጋትም አለው። ስለዚህ ከቴክኖሎጂው ጋር ሀገራችን ማላመድ ይፈልጋል። ይሄም ራሱን የቻለ ጊዜ የሚፈልግ ነው።

ብን በሀገር ውስጥ ያለውን ይህን ቴክኖሎጂ አውቆ አገልግሎት ሊሰጥ የሚችል ድርጅቶችም ያስፈልጋሉ። ስፔፓርት የሚያቀርቡ የሚጠግሩ እውቀት ያካበቱ መሆን አለባቸው እና ከሸማቹ ከተጠቃሚ አንጻር መታየት አለበት። ስለዚህ ግራጅዋል መሆን አለበት፣ ከጊዜ ጋር መታየት አለበት። የትራንስፖርትና ሎጂስቲክስ ሚኒስትሩ በሪፖርታቸው ቀደም ሲልም የአየር ብክለትን ለመቀነስ ሲባል አሮጌ መኪኖች ወደ ሀገር እንዳይገቡ ተደርገዋል ብለዋል።

የብዝሃ ትራንስፖርትን ማስፋፋትም የአየር ብክለትን ለመቀነስ የተያዘው ሌላው ስልት እንደሆነ አብራርተዋል። በሀገር ውስጥ ያሉት የአረጁ መኪኖችም በሂደት ከስራ እንዲወጡ አዋጅ ወጥቶ እየተሰራ ነው ብለዋል። ዶክተር አለሙ ስሜ በአዲስ አበባ ከተማ የሚታየው የመንገድ መጨናነቅ ችግርን ለመቀነስም በቤት መኪኖች ላይ የእንቅስቃሴ ገደብ እንደሚደረግ ገልጸዋል። ህዝብን የሚጭነው አውቶቡስ

ቶሎ ቶሎ እንዲመላለስ በማድረግ የዚህ በመንገድ ላይ የሚቆመበት ከተሽከርካሪ እጥረት መንገድ ላይ የሚቆመውን ህዝብ ባለው ተሽከርካሪ ቶሎ ለመጫን መንገድ ክፍት እንዲሆንበት ሰዓቶችን መርጠን ጥናቱ አልቋል። ወደ ስራ በቅርቡ የሚገባ ይሆናል። ስለዚህ በስራ መውጫና ስራ መግቢያ ሰዓት የግል መኪና ተጠቃሚዎችን የሚገደቡበት ሁኔታ ይፈጠራል ማለት ነው።

በዚህ የመንግስት ውሳኔ ላይ የተወሰኑ ነዋሪዎችን አስተያየት ጠይቀናል። ዮሐንስ ሲመን እባላለሁ። ተሰማርቼ ያለሁት በግሌ እዚህ ስራ ዘርፍ ነው። እንደኔ እንደኔ መፍትሄ ነው ብዬ አላስብም ይሄ አሁን። ምክንያቱም አንደኛ ይህ ህዝቡን በቃ ትክክለኛ ነዋሪውን ሊያስተናግድ የሚችል ፐብሊክ ትራንስፖርት የለም እስካሁን ድረስ የተዘረጋ ማለት ነው። ስለዚህ አሁን ይህን ሁን እኛ የምናሽከረክረውን መኪና ቤታችን ጥለን ወጥን በህዝብ ትራንስፖርት እንገልገል ብንል እንኳን

ሊያስተናግደን የሚችል ነው ብለን አናስብም። አንደኛ፣ ሁለተኛ ደግሞ የመንገድ ችግር ነው እንጂ ያለው ያን ያክል የመኪና ብዛት ኖሮ አይደለም። እንደሚታወቀው ኢትዮጵያ ውስጥ ብዙ ተሽከርካሪ የሌለባቸው ሀገሮች አንዷ ነች። አሁን እኛ እንደዚህ ከቦታ ቦታ ተዘዋውረን ስራችንን ለማከናወን እጅግ በጣም ነው የምንቸገረው። ምስጋና ባላለው የተሰማራሁት ያው በግል ንግድ ሰርቪስ ፕሮቪዥን ላይ ነው የሚሰራው ምንድን ነው። አንደኛ ነገር ይሄ ለግልም ለግለሰብም ድርጅትም ቢሆን ይሄ ነገር

መጀመሪያ ምንድን ነው የትኛው ነው መግቢያና መውጫ ሰዓት ማለት የትኛው ነው ምክንያቱም ዋንስ አንተ መውጫ ሰዓት ልምሰ መግቢያ ሰዓት ማለት ጠዋት ሁለት ሰዓት ነው ያን መኪና እቤት ይዘው ካልወጣ መውጫ ሰዓት ላይ የኬትም አታመጣው የትራንስፖርት መጨናነቁን ለመቀነስ ነው የስ እሱ ጥሩ ነገር ነው የትራንስፖርት መጨናነቁ መቀነሱ ያው የሁላችንም ጊዜ ሴቭ ያደርጋት ነገር ግን ደግሞ ሁሉንም በግዴታ

የሕዝብ ትራንስፖርት ተጠቀም ብትለው እንዴት ይሆናል የሚለው ራሱ ያሳስባል። ምክንያቱም ያው የሰው ፍላጎትስ እንዴት ነው ኮንሲደር የሚደረገው? ሚኒስቴሩ በትራንስፖርት ዘርፉ የሚታዩትን ችግሮች ለመቅረፍ እነዚህን ጨምሮ ልዩ ልዩ እርምጃዎችን እየወሰደ እንደሆነ ዶክተር አለሙ በሪፖርታቸው አክለው አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።

የተከታተላችሁት የማክሰኞ ምሽት ጥር 21 2016 ዓም አብይ ርዕስን ነበረ። የትንታኔ መጽሔት ይቀጥላል።

ባህርያ ዞን 22 ህጻናት በኩፍኝ ወረርሽኝ ህይወታቸው አለፈ። በማዕከላዊ ኢትዮጵያ ክልል ባህርያ ዞን ሾኔ ከተማ በተከሰተ የኩፍኝ ወረርሽኝ የ22 ህጻናት ህይወት እንዳለፈ የዞኑ የጤና መምሪያ ና የሾኔ የመጀመሪያ ደረጃ ሆስፒታል አስታውቀዋል። ከ500 በላይ ህጻናት በወረርሽኙ እንደተያዙ ና የተወሰኑቱ አሁንም በጤና ተቋማት ህክምና እየተከታተሉ እንደሆኑ የዞኑ ጤና መምሪያ ኃላፊ ታከለ ኦርኔሞል

ገልጸዋል። ወረርሽኙ ባለፈው ታህሳስ 11 ቀን 2016 ዓ ም እንደተከሰተ የተናገሩት ኃላፊው ሞት የተመዘገበውን ባለፈው ሳምንት ውስጥ ነው ብሏል። ዮናታን ዘብዴዎስ ዘገባ አለው። በሀዲያ ዞን ምስራቅ ባደዎች ወረዳ ባለፈው ታህሳስ 11 ቀን 2016 ዓ ም የኩፍኝ ወረርሽኝ እንደተከሰተም በላቦራቶሪ ምርመራ መረጋገጡን ለአሜሪካ ድምጽ በስልክ ያስታወቁት የዞኑ ጤና መምሪያ ኃላፊም ተጠርጣሪ ነው የሚባለው እንግዲህ በሳይንሱ በምልክቱ

ወረዳ የተዋቀ ያንን ዳሰሳ እንዲሰራ ነው የተጠበቀው። ከዚም በኋላ እንደሚታለን ግን በዚህ ኬዝ የሞቱ ህጻናት አሉ። ቁጥሩን አክቹዋሊ አሁንም ከሆስፒታል ሪፖርት እየመጣ ስለሆነ፣ ነገር ግን እስካሁን ድረስ ያለው ስንት ነው የምለውን ማጣራት ይጠይቃል።

ያን በማድረግ እስካሁን ድረስ በአጠቃላይ የተያዙ ልጆች አምስት መቶ የሚሆኑ ልጆች ተይዘዋል። በዛ እንግዲህ የምላሽ ስራዎችን እየተሰራ ነው ያለው። በሾኔ የመጀመሪያ ደረጃ ሆስፒታል የላብራቶሪ ክፍል ኃላፊ ነጋ አዲስም ወደ ህክምና ተቋሙ ከመጡት ህሙዋና ውስጥ የሀያ ሁለት ሰዎች ህይወት እንዳለፈ ተናግሯል። ከአንድ ወር በፊት ነው

ወረርሽኙ የታወቀው ከተማ አስተዳደሩ አቅሙ ምችለውን ያህል እየተራረጠ እያደረገ ነበር። ከዛ አቅም በላይ ሲሆን ዞንም ክልልም መጥቶ ርብርብ እያደረጉ ነው። ነገር ግን ቀድሞ ስር የሰደደ ችግር ስለሆነ ወዲያው ለመቆጣጠር አልተቻለም። ከዛም የተነሳ ህጻናት መጥተው ሆስፒታል ላይ እየሞቱ ነው። የሞቱት ቁጥር ደግሞ አሁን ላይ ትንሽ ጨምሯል። ከዚህ በፊት አንድ ስምንት አስራ ሁለት እንደዛ እያለን ነበር ቁጥሩ እንትን ያለው በዚህ አስራ አምስት ቀን ውስጥ ወደ አስር የሚሆኑ ህጻናት ሞተው የሞቱት ቁጥር ወደ ሀያ ሁለት ደርሷል። ወረርሽኙ ባለፈው ታኅሳስ አስራ አንድ ቀን ሁለት ሺ አስራ

ስድስት ዓመት የሚረት በወረዳው እንደተከሰተ ኃላፊው አስታውሶ ሞት የተመዘገበው ግን ባለፈው ሳምንት ውስጥ ነው ብለዋል። ከተያዙት ልጆች የእድሜ ክልላቸውን ስናይ ማለት ነው ከአምስት ዓመት እስከ አስር ዓመት ቀጥሎ ተረተባውን ከዚህ ቀጥሎ ከፍ የሚለው ቁጥር ከአምስት ዓመት እስከ አስር ዓመት ያሉ ልጆች ናቸው። እንግዲህ ከአንድ ዓመት በታችን የተወሰነው ቁጥር ያላቸው ልጆች አሉ። ለአሁን ከነኚህ ልጆች መካከል ስልሳ አንድ ፐርሰንቱ ክትባትን የወሰዱ ናቸው።

የሟቾች ቁጥር በፍጥነት እየጨመረ ያለው የምግብ እጥረትን ጨምሮም ተያያዥና ውስብስብ የጤና ሁኔታዎች በመኖራቸው ነው ብሏል። አቶ ታክልም ከሞቶቹ አንጻር በምናይበት ጊዜ ኮምፕሊኬሽኖች አሉ። አንዳንድ አሁን ከምግብ እጥረት ጋር ተያይዞ ኮምፕሊኬት የሚያደርጉ ነገሮች ስላሉ እነኛም ነገሮች ፋክተር ናቸው እና እነኛንም እያየን ያለ ነው። የሆስፒታሉ የላቦራቶሪ ክፍል ኃላፊ ነጋ አዲስ ወረርሽኙ እያስከተለ ያለው ጉዳት አሳሳቢ እንደሆነ ያመለክተዋል። ወረዳ ላይ

ቀበሌዎች ላይ በጣም በብዛት ነው፣ ሰዎች ሆስፒታል እየገቡ እየሞቱ ነው። ህጻናት በብዛት ነው ግዲም ገብተው እንደገና ድንገተኛም ግል ቤትም እያመጡ፣ ወረርሽኝ ምክንያቱም ሳይታወቅ በጣም ብዙ ነው እንትን ያደረገው። ከተማ ላይ አሁን አልጋ ሁሉ የለም። ዞንና ክልል ተሯርሶ አንዳንድ ነገሮች ድጋፍ ፍራሽ ምናምን እያደረጉ በመሬት ኦክሲጂን ላይ እየታከሙ ነው ያሉት። ቁጥራቸው ከስልሳ አምስት እስከ ሰባ ናቸው አሁን ያሉት

ትላንት ወደ ዲሲ ተጠርጓል። እንደገና ዛሬም ገብተዋል፣ ትላንትም ገብተዋል። ትንሽ ያል ያለው ይሸኛል። ሌላ በአንድ ጊዜ ሰባት ስምንት እየገባ ነው። የዞኑ ጤና መምሪያ ኃላፊ አቶ ታክለ ደግሞ ወረርሽኙ ከዚህ የከፋ ጉዳት እንዳያደርስ ለመግታት ጥረት የተደረገ እንደሆነ አስታውቀዋል። በዋና አስተዳደር የሚመራ ታስክ ፎርስ አለ። ያ ታስክ ፎርስ ተሰብስቦ የሰው ሀይልን ማሰማራት ነው። መከላከል ስራ ላይ ያልተከተሉ ህጻናት ካሉ መከተልም ነው። ሁለተኛ ደግሞ ኬዝ ያለበት አካባቢ ላይ

የተከተቡም ቢሆኑ የመከላከል አቅማቸው እንደገና ከፍ እንዲል እነሱንም ለይቶ መከተብ፣ ሌሎቹ ደግሞ የታመሙ ካሉ ለይቶ ወደ ህክምና ማዕከል ማምጣት እየተሰራ ያለው ከዛ ጎን ለጎን የቫይታሚን ጠብታም የመስጠትና ና ህክምናውን በዛ ማስቀጠልን ሁለተኛው መንገድ ነው። እሱም እየተሰራ ነው ያለው። ያው ሌላኛው ህዝብን ማስተማር ነው። ከሁለት መቶ በላይ ህሟን ህፃናት በህክምና ይገዛም አገግሞ ወደ ቤታቸው እንደተመለሱ አክለው የገለጹት ኃላፊው

የወረርሽኙን ተዛማችነት የመክታት ጥረት የክልል የፌዴራልና የአጋር ድርጅቶችን እገዛ ያሻል ሲሉ የድጋፍ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም

በሳዑዲ አረቢያ እስር ቤቶች ውስጥ በከፋ ሁኔታ ተይዘው እንደሚገኙ ለአሜሪካ ድምጽ በስልክ የገለጹ ኢትዮጵያውያን የኢትዮጵያ መንግስት ወደ ሀገራቸው እንዲመለሳቸው ጠይቀዋል። የሳዑዲ አረቢያ መንግስት ወደ ሀገራቸው እንዲመለሱ ፍላጎት እንዳለው የጠቀሱት ስደተኞቹ፣ በአንጻሩ የኢትዮጵያ መንግስት ለመቀበል ፈቃደኛ እንዳልሆነ በሳዑዲ አረቢያ ባለስልጣናት እንደተገለጸላቸውም ተናግረዋል። የአሜሪካ ድምጽ ስለተባለው የታሳሪዎች ብዛት ከነፃ አካል ማረጋገጥ አልቻለም። በጉዳዩ ላይ ከኢትዮጵያ መንግስት በኩል

ማብራሪያ ለማግኘት ያደረግነው ጥረትም አልተሳካም። ይሁንና ከወራት በፊት በተመሳሳይ ጉዳይ ከአሜሪካ ድምጽ የተጠየቀው የኢትዮጵያ ውጭ ጉዳይ ሚኒስቴር ከእስር የተፈቱ ስደተኞችን ለመመለስ እየሰራ እንደሚገኝ ምላሽ ሰጥቶ ነበር። ዘገባውን ያጠናቀረው የትግረኛው ክፍል ባልደረባችን ገብረ ገብረ ሚካኤል ነው። ሀብታሙ ስዩም እንደሚከተሉ ያቀርበዋል።

የኢትዮጵያ መንግስት ወደ አገራቸው እንዲመልሳቸው በስልክ ለአሜሪካ ድምፅ የጠየቁት ሽመየስ ተብሎ በሚጠራው የጂዳ ከተማ እስር ቤት ውስጥ ታጉረን እየተሰቃየንን ያሉ ኢትዮጵያን ፍልሰተኞች ናቸው። ከአማራ ክልል ደቡብ ወሎ ዞን ሐይቅ ከተማ ተነስቶ አደገኛ መንገዶቹን ተጉዞና ድንበር አቋርጦ ወደ ሳውዲ አረቢያ እንደገባ ያስታውሰው ኢትዮጵያዊ አገባቡ ህገ ወጥ ነው ተብሎ ከ2015 ዓ ም ጀምሮ በእስር ቤቱ ተይዞ እንደሚገኝ በስልክ ለአሜሪካ ድምፅ ተናግረዋል። የታሰረበትን ቦታም የቁም ገሃነም ሲል አስከፊነቱን ይገልጻል።

ወንጀል ላይ ያለ ነው አሁን ልንበላው የለ ምንጠጣው የለ ህክምና አይደረግልንም ጭራሽ አይደረግልንም ምንተኛውን የምንደብሰውን ላስቲክ ነው የጥቁር ላስቲክ ነው በጣም ችግር ላይ ያለ ነው ሁላችን ኢትዮጵያውያን አፋር አሉ ኦሮማ አማራ ጉራጌ ያው ስልጤም አሉ

በተመሳሳይ ከትግራይ ክልል ተነስቶ ወደ ሳውዲ አረቢያ እንደገባ የገለጸው ተስፋይ ተክላይም በህገ ወጥ መንገድ ገብታል ተብሎ ባለፈው ዓመት ሚያዝያ ወር ውስጥ ተይዞ በሺዎች ከሚቆጠሩ ኢትዮጵያን እስረኞች ጋር እየተሰቃየ እንደሚገኝ ይናገራል። ተስፋይ ታስሮበት ስለሚገኘው የሺመይዜ እስር ቤት ጉዳይ ሲያስረዳ ከጅዳ ከተማ ወጣ ብሎ በሚገኘው ሽመይሲ ተብሎ በሚጠራው እስር ቤት

በአረብኛ አምበር እያሉ በሚጠሯቸው ብሎኮች በአጠቃላይ 80 የሚደርሱ አምበሮች አሉ። አንዱ አምበር 60 አልጋዎች ሲኖሩት 60 ሰዎችን እንዲይዝ ሆኖ የተሰራ ነው። በውስጡ ግን ከ230 እስከ 250 ሰዎች ታጉረን እንገኛለን።

በጉንፋንና በቲቪ ተላላፊ በሽታዎች እየተሰቃዩ ያሉ ታሳሪዎች እንዳሉ የጠቆመው ተስፋይ እርሱ ከሚኖርበት አምበር በዚህ ወር ብቻ የሁለት ሰዎች ሕይወት እንዳለፈ ገልጿል። ከኦሮሚያ ክልል እንደመጣ የገለጸልን ከታሰረ አንድ ዓመት እንደሞላ የሚናገረው ሐምዛ ኡመር በበኩሉ የኢትዮጵያ መንግስት ያለንበትን አሰቃቂ ሁኔታ ከግምት አስገብተው ከዚህ ሀገር ያውጣል። ችግር ውስጥ ነው ያለ ነው

ሰው መሰቃየትም መሞትም በአገር ውስጥ ይሻለዋል። እኛ እየሠራ ነው፣ ወንጀል የለም። ጥፋታችን ሳውዲ መግባታችን ብቻ ነው። ሰው አልገደልንም ወይም የሌብነት ወንጀል አልፈጸምንም።

ባሉበት ችግራቸው በመባባሱ ተቃውሟቸውን ለማሰማት ባለፈው ነሐሴ ወር የረሃብ አድማ ማድረጋቸውን ያወሱት ታሳሪዎቹ፣ በጊዜው የሳውዲ አረቢያ ባለሥልጣናት እኛ ለመንግሥታችሁ ልናስረክብ ብንፈልግም ሊወስዳችሁ ፈቃደኛ አይደለም እንዳሏቸው ይናገራሉ። እንዲያውም እነዚህ ባለሥልጣናት መንግሥታችሁ ታሳሪዎቹን ልንወስድላችሁ ከፈለጋችሁ በዶላር ክፈሉም ብሎ ጠይቆናል ሲሉም እንደነገሯቸው

ታሳሪዎቹ አክለዋል። ከወራት በፊት በሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች ታሳሪዎቹን ሊመዘግቡ ወዳሉበት እስር ቤት እንደመጡ ያወሱት ስደተኞቹ ብዛታችን ምን ያክል እንደሆነ ጠየቀናቸው፣ አንድ መቶ ሺህ ታሳሪዎች እንዳለን ነግረውናል ይላሉ። አስተያየታቸውን የሰጡን ሁሉም ታሳሪዎች በከፍተኛ ችግር ውስጥ ስላለን የኢትዮጵያ መንግስት ወደ ሀገራችን ይመልሰን፣ ድምፃችንን አሰሙልን ሲሉም አበክረው ይማጽናሉ በቃ በጣም ሞት ላይ ነው ያለ ነው። በቃ ሞት ላይ ደርሰናል። ሁሉም ሰው በቃ እየሞተ ነው። በሽታ ላይ ነው ያለው። በምግብ እንዳስተክል ምግብ የለንም

ያው ሁሉም ነገር በቃ ሽንት ቤት ውስጥ ነው የምንተኛለ፣ ነው ምን በሰው ብዛት በሽንት ቤት ውስጥ ነው የምንተኛለ፣ ነው አሁን በናቸው ሩድን ነው ሁሉም የመንግስት የኢትዮጵያ መንግስት ነው። የአሜሪካ ድምጽ ስለተባለው የታሳሪዎች ብዛት ከነጻ አካል ማረጋገጥ አልቻለም። በጉዳዩ ላይ ሳውዲ አረቢያ ከሚገኘው የኢትዮጵያ ኤምባሲና ከኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ካለፈው ሳምንት ጀምሮ አስተያየትና ምላሽ ለማግኘት በስልክና በኢሜል ያደረግነው ጥረት አልተሳካም።

እስረኞችን ለመመለስ በኢትዮጵያ ባለሥልጣናት ተጠየቀ ስለተባለው ክፍያም የአሜሪካ ድምፅ ከነፃ አካላት ማረጋገጥ አልቻለም። እዚህ ዋሽንግተን ዲሲ ከሚገኘው የሳውዲ አረቢያ ኤምባሲ ማብራሪያ ለማግኘት ያደረግነውም ጥረት አልተሳካም።

በሳውዲ አረቢያ ለረጅም ጊዜ በእስር ከቆዩ ኢትዮጵያን መካከል የቅጣት ጊዜያቸውን የጨረሱ ቢኖሩም ወደ አገራቸው ሊመለሱ ባለመቻላቸው አሁንም በእስር ቤት ውስጥ በስቃይ ላይ እንደሚገኙ ቀደም ሲል ለአሜሪካ ድምፅ ተናግረው ነበረ። ከወራት በፊት የአሜሪካ ድምፅ ስለ ጉዳዩ የጠየቀው የኢትዮጵያ ውጭ ጉዳይ ሚኒስቴርም ከእስር የተፈቱ ስደተኞችን ለመመለስ እየሰራ እንደሚገኝ ምላሽ ሰጥቶ ነበረ።

በሌላ በኩል በስልክ ማብራሪያ የጠየቅናቸው የኢትዮጵያ ስደተኞችና ተመላሾች አገልግሎት ኮሚኒኬሽን ዲሬክተር አቶ በአካል ንጉሴ በሰጡት አጭር ምላሽ መስሪያ ቤታቸው በሀገር ውስጥና በውጭ ሀገራት በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የተመዘገቡትን እንጂ

የኢኮኖሚ ፍልሰተኞችን ጉዳይ አይመለከተውም ብለዋል። ዓለም አቀፉ የሰብአዊ መብቶች ተሟጋጅ ሁማን ራይትስ ዋች እንደ አውሮፓውያኑ አቆጣጠር ናዜ 2023 ላይ ባወጣው ዘገባ የመንን አቋርጠው ወደ ሳውዲ አረቢያ የተሻገሩ ኢትዮጵያን ፍልሰተኞች በድንበር ጠባቂዎች ከተያዙ በኋላ በየእስር ቤቱ ከሚደርስባቸው እንግልትና ስቃይ ባለፈ ግድያ እንደሚፈጸምባቸው ገልጿል። የመብት ተሟጋቹ ተቋም ሪፖርቱን ባወጣበት ወቅት 750 ሺህ የሚደርሱ ኢትዮጵያን ሰራተኞች በሳውዲ አረቢያ ውስጥ ይኖሩ እንደነበረ አስታውቋል።

በትግርኛ ክፍል ባልደረባ ገብረ ገብረ መድን ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ።

ከበራችሁ አድማጭ ተመልካቾቻችን ዘገባውን ያጠናቀረው ገብረ ገብረ ሚካኤል ሳይሆን ገብረ ገብረ መድህን በሚለው ይታረም። የኬንያ መንግስት ይግባይ ሊጠይቅ ነው። የኬንያ መንግስት የፖሊስ ኃይሉን ወደ ሄይቲ ለመላክ ይዞት የነበረውን እቅድ አንድ የሀገሪቱ ከፍተኛ ፍርድ ቤት ባለፈው ሳምንት

ውድቅ ማድረጉን ተከትሎ ፕሬዚዳንት ዊልያም ሩቶ ይግባኝ እንደሚጠይቁ አስታውቀዋል። ሄቲን ያሽመደመዷ ትን ወረበላ ቡድኖች ለመፋለም ኬንያ ዓለም አቀፍ ኃይልን በመምራት እንደምትሳተፍ ሩቶ ባለፈው አውሮፓውያኑ አመት ቃል ገብተው ነበር። ተቾቻቸው ግን ፕሬዚዳንቱ ህጋዊ ስልጣን እንደሌላቸው በመናገር ላይ ይገኛሉ። የአሜሪካ ድምፅ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግዲ ወልዴ እንደሚከተለው አሰናጅታል።

ያለፈው አርብ የፍርድ ቤት ውሳኔ ለብዙዎች የገረመ አልነበረም። ምክንያቱም ይላሉ ዶክተር ፍራንሲስ ሃዩንዲ ናይሮቢ በሚገኘው የዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ የዓለም አቀፍ ህግ ርዳት ፕሮፌሰር

የመንግስት አካሄድ የህግ ሂደትን የተከተለ አልነበረም። አንደር አርቲክል 240 ኦፍ ኮንስቲቱሽን ታክስ ናሽናል ሴኩሪቲ። የህገ መንግስቱ አንቀጽ 240 ስለ ብሔራዊ የጸጥታ ምክር ቤቱ ሚናና ተግባር የሚለው አለ። የፖሊስ ኃይልን ወደ ውጭ አገራት ስለማሰማራት የሚለው የለም። የህጉ አውጪዎች ወደ ውጭ የሚሰማራው ኃይል ፖሊስ ሳይሆን መከላከያ ብቻ እንደሆነ ከግምት በማስገባታቸው ነው የፍርድ ቤቱ ውሳኔ። በተጨማሪም ኬንያ ከሄቲ ጋር የሁለትዮሽ ስምምናት ቢኖራት ኖሮ

የፖሊስ ኃይሏን ማሰማራት ትችል ነበር ብሏል የፍርድ ቤቱ ውሳኔ። ዊልያም ሩቶን አጣብቅኝ ውስጥ እንደከተታቸው ሀዩንዲ ይናገራሉ። ምክንያቱም የፍርድ ቤቱ ውሳኔ የመጣው የተመድ የጸጥታው ምክር ቤት ኬንያ በሄይቲ ሊሰማራ የታሰበውን ዓለም አቀፍ ኃይል እንድትመራ ውሳኔ ማሳለፉን ተከትሎ ነው። በተለይ ኬንያ መውጫ የሌለው ሁኔታ ውስጥ ነው ያለችው

በአንድ አለትና በሌላ ጠንካራ ግድግዳ መካከል እንደ መሆን ማለት ነው። በህግ የበላይነት ለሚያምኑት በእርግጥ ድል ነው። የኬንያ መንግሥት የፍርድ ቤቱን ውሳኔ ተከትሎ ባወጣው መግለጫ አገሪቱ ያለባትን ዓለም አቀፍ ግዴታዎች እንደሚወጣ ቁርጠኛ መሆኑን አስታውቋል። የፍርድ ቤቱን ውሳኔም ይግባኝ እንደሚል ገልጿል። የኬንያው መንግሥት መግለጫ በአንዳንድ የሄይቲ ዜጎች ዘንድ በመልካም ታይተዋል። አንድ ማንነቱን ያልገለጸ የሄይቲ ነዋሪ ይህን ብለዋል።

አገራቸው ነው። የራሳቸውን ውሳኔ ይወስናሉ። ግን እንደ አንድ የሄይቲ አጋር የሆነች አገር እየጠበቅናቸው ነው። ፕሬዝደንቱ እንዳሉት ያለቀ ጉዳይ አይደለም። የኬንያ መንግሥት ይግባኝ የማለት መብት ቢኖረውም በምን ሕጋዊ ጭብጥ መሰረት ይግባኙን ሊያቀርብ እንደሚችል ሃዩንዲ ጥያቄ አላቸው።

መብታቸው ነው፣ ግን የይግባኝ ጭብጣቸው በምን ላይ እንደተመሰረተ እናያለን። እንደኔ ከሆነ ሥራ አስፈጻሚው የተፈጠረውን ክፍተት ቢደፍነው ባይነኝ። ምክንያቱም ሕጋዊ ማዕቀፍ ቀድሞውኑ ከሌለ ይግባኝ ማለቱ ብቻ ሕጋዊ ማዕቀፍን አይፈጥርም። በኬንያ መሪነት ዓለም አቀፍ ኃይል እንዲሰማራ የተያያዘው ዕቅድ እክል እንደገጠመውና በሄይቲ ያለው ሁኔታም እንደተባባሰ የመብት ተሟጋሽ ድርጅት የሆነው የሁማን ራይትስ ዋች ኃላፊ የሆኑት

ቲራና ሐሳን ባለፈው ሳምንት በተካሄደ የተመድ ስብሰባ ላይ ተናግረዋል። ግድያ፣ ጠለፋ፣ ፆታዊ ጥቃትና ሌሎችም ሰቆቃዎች ተባብሰው ቀጥለዋል። የወንጀል ቡድኖች እንቅስቃሴም ሆነ ውጊያው ተስፋፍቷል። በኬንያ ጉዳዩን ወደ ፍርድ ቤት የወሰዱት ሶስት ግለሰቦች ናቸው። ከእነርሱም ውስጥ ፖለቲከኛው እና የህገ መንግስት ባለሙያው ኢኩሩ አኮት ይገኙበታል።

ኢኩሩ በወቅቱ ለቪኦኤ እንዳሉት የኬንያ መንግሥት የፖሊስ ኃይልን ለማሰማራት የያዘው ዕቅድ ሕገ መንግሥታዊ አይደለም። ኢኩሩ በተጨማሪም በማኅበራዊ ሚዲያ ባስተላለፉት መልእክት ፕሬዚዳንት ዊልያም ሩቶ የፍርድ ቤቱን ውሳኔ እንዲቀበሉ ጥሪ አድርገዋል። በተጨማሪም የኬንያ መንግሥት የፕሬዚዳንቱን የትውልድ መንደር ጨምሮ በኬንያ ሁከት ያበጣቸውን አካባቢዎች ጸጥታ በማስከበር ላይ እንዲያተኩር ጠይቀዋል።

የተከበራቸው አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የመጀመሪያው ምዕራፍ አጠናቅቀን ወደ ሁለተኛው ምዕራፍ እንሻገራለን።

የሁለተኛው ምዕራፍ የመጀመሪያው ዘገባችን ንግድና ምጣኔ ሀብት ላይ ያተኩራል። የውጭ ባንኮች ተስፋ ወይስ ስጋት ናቸው? የኢትዮጵያ ካፒታል ገበያ ባለስልጣን የውጭ ኢንቨስትመንት ባንኮችን ለማስገባት ፈቃድ መስጠት እንደሚጀምር አስታውቋል።

በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ፈቃድ ያገኛሉ የተባሉ የውጭ ኢንቨስትመንት ባንኮች ከተለመዱት የንግድ ባንኮች የተለዩ ስለመሆናቸው ተናግረዋል። መንግስት አስፈላጊውን የቁጥጥር ስራ ለማከናወን የሚያስችለው ዝግጅት ሊኖርም እንደሚገባ አመልክተዋል። የፋይናንስና የምጣኔ ሀብት ጉዳይ አማካሪው አቶ ይርጋ ተስፋዬ ደግሞ በፋይናንስ ዘርፍ የተደረገው የፖሊሲ ማሻሻያ እንደ ውጭ ምንዛሬ እጥረት ያሉ ወቅታዊ ኢኮኖሚያዊ ችግሮችን የመፍታት የአጭር ጊዜ ግብን

ታሳቢ ካደረገ ሀገራዊ ጉዳት እንደሚያስከትል ስጋታቸውን ገልጸዋል። ኢትዮጵያ ብሔራዊ ባንክ በንግድ ባንክ ዘርፍ ለሚሰማሩ የውጭ ባለ ሀብቶች ፈቃድ ለመስጠት የሚያስችል ዝግጅት እያደረገን እንደሆነ ለመንግስት መገናኛ ብዙሀኖች ማስታወቁ ይታወሳል። አስማማዋየ ነው ዘገባለሁ።

ኢትዮጵያ የውጭ ባንኮች በአገሪቱ ንግዳዊና ኢኮኖሚያዊ እንቅስቃሴ ውስጥ መሳተፍ እንዲችሉ ፈቃድ መስጠት ልትጀመር እንደሆነ የካፒታል ገበያ ባለሥልጣን አስታውቋል። ሮይተርስ ሂደቱን እንዲቆጣጠር ኃላፊነት የተሰጠውን የባለሥልጣኑን ኃላፊዎች ዋቢ አድርጎ ባወጣው ዘገባ የፈቃድ አሰጣጡ የሚጀመረው ለኢንቨስትመንት ባንኮች ብቻ እንደሆነ ገልጿል። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ እንደሚሉት

ፈቃድ ያገኛሉ የተባሉት የኢንቨስትመንት ባንኮች ከተለመዱት ንግዳዊ ባንኮች የተለዩ ናቸው። ልክ እንደ ንግድ ባንክ የሚቆጥቡበት የሚበደሩበት አይነት ድርጅት አይደለም። ባንክ ሳይሆን የእሱ ዋና ስራ ምንድን ነው? ይሄ አይነት ድርጅት ካፒታል ማርኬት ላይ አክሲዮኖች፣ ወይም ሰነዶችን የማሻሻት እና የማሳለጥ ስራ ነው የሚሰራው ማለት ነው። ይሄ በቃ ልክ እንደ ሌላ ድርጅቱ ሰዶ ማለት ነው። አንድ ድርጅት ለመጀመሪያ ጊዜ ወደ ካፒታል ማርኬት ሊስትድ ሲሆን ያንን ፕሮሰስ

ኮንሰልት የሚያደርግ ድርጅት ማለት ነው። ዋናው ስራውም ካፒታል ማርኬት ጋር የተገናኘ ስለሆነ ይሄ የሚመሰረተውም ድርጅት ወይም ከውጭ የሚመጣው ሀገር ውስጥም ሊመሰረቱ ይችላሉ። አሁን የምንጠብቀው ምንድን ነው? ኢትዮጵያ ውስጥ ያሉት ይህን አይነት ድርጅት ማቋቋም ይችላሉ። ድርጅት ነው፣ ሼር ካምፓኒ ነው የሚሆነው። በአክሲዮን የሚተዳደር ድርጅት ነው የሚሆነው። ስለዚህ ማንም ሰው ኢትዮጵያ ውስጥ ያለ የተቀመጠ ካፒታል አለ። ባንኮችም ሊያቋቁሙ ይችላሉ። ባይዚ ባንክ ለራሱ

ኩባንያ ድርጅት ማቋቋም ይችላል ግለሰቦችም ማቋቋም ይችላሉ በአክሲዮም ማለት ነው ኢንቨስትመንት ባንክ ኢትዮጵያ ውስጥ ፕራክቲሱ የለም ለምንድን ነው የሌለው ካፒታል ማርኬት ስለሌለ የኢንቨስትመንት ባንክ አሁን የሚቋቋመውም ከውጭም ሊመጡ ይችላሉ የሚመጡትም አሁንም ኢትዮጵያ ውስጥ የሚቋቋሙት ለምንድን ነው ካል ኢትዮጵያ ውስጥ ገና ለመጀመሪያ ጊዜ አሁን ካፒታል ማርኬት በቅርብ ጊዜ እያቋቋም ስለሆነ የሚመጣ ነው

የካፒታል ገበያ ወይም የሰነድ መዋለ ንዋይ ገበያ ማቋቋሚያ አዋጅን የሕዝብ ተወካዮች ምክር ቤት ሰኔ 3 ቀን 2013 ዓ ም በአካሄደው ስብሰባ በሙሉ ድምፅ በማጽደቅ ወደ ሥራ እንዲገባ አድርጎታል። ይህን ተከትሎም የካፒታል ገበያ ባለሥልጣን ተቋቁሟል። ዶክተር ዳኪቶ የካፒታል ወይም የሰነድ መዋለ ንዋይ ገበያ ምንነትን ያብራራሉ። ድርጅቶች ካፒታል የሚያንቀሳቅሱበት ወይ ደግሞ ሬይዝ የሚያገኙበት ገበያ ማለት ነው። መበደር ሊሆን ይችላል። ቦንድ ሰነድ ይዞ ኦር

ለባለቤቶች አክሲዮን በመሸጥ ባለቤቶች ብር የሚያገኙበት ገበያ ማለት ነው። ስለዚህ የካፒታል የሚንቀሳቀስበት ገበያ ማለት ነው። ካፒታል ማርኬት። አንድ በአክሲዮን የተቋቋመ ድርጅት ብር ቢፈልግ ድሮ ባንክ ቤት ሂዶ ነው የሚበደረው። አሁን ሰነዶችን አስይዞ መበደር ይችላል ማለት ነው። ሰነድ እየሸጠ ለአባይ ግድብ መንግስት፣ ቦንድ ሽጦ ብር ሰብስቧል። እንደዛው ድርጅቶችም ሰነድ አስይዞ

መበደር የሚችሉበት አይነት ገበያ የሚፈጥር አንድ፣ ሁለተኛ አክሲዮን መሸጥም ከፈለጉ አክሲዮንን በመሸጥ ራሳቸውን ብር ካፒታል ማቀሳቀስ የሚችሉበት ገበያ ማለት ነው። የፋይናንስና ኢኮኖሚ አማካሪው አቶ ይርጋ ተስፋዬ በኢትዮጵያ የካፒታል ገበያ ምስረታንም ሆነ የውጭ ባንኮችን ተሳትፎ የተመለከቱ ውሳኔዎች የዘገዩ ናቸው ይላሉ። ይህም ሁኖ አሁን ለኢኮኖሚው ከፍተኛ ፋይዳን የሚያስገኙ እንደሆነ ይጠቁማሉ። የካፒታል ገበያ ሲኖር አንድ ካምፓኒ ላይ ገንዘብ ኢንቨስት ለማድረግ

የምትተማመንበት የመንግስት ተቋም ወይንም ሶስተኛ ወገን ተቋም አለ ማለት ነው። አሁን ኢትዮጵያ ውስጥ ትልቁ ችግር ገንዘብ ኖሮ ምን አይነት ካምፓኒ ላይ ኢንቨስት ላድርግ ብለህ መረጃ ማግኘት ነው። የካፒታል ገበያው ደግሞ ያንን መረጃ ነው የሚሰጠ የትኛው ኩባንያ ከየትኛው ኩባንያ የተሻለ ማኔጅመንት ቲም አለው፣ ፕሮፌሽናሊ ማኔጅ እየተደረገ ነው፣ አትራፊ ነው፣ ምናምን የሚለውን ነገር

ለካፒታል ገበያ ድርጅቶቹ ሰነዶቻቸውን ይፋ ስለሚያደርጉ በዛ መሰረት ብዙ አናልስስ ተሰርቶ ካምፓኒዎቹ ሬት ሁሉ ሊደረጉ እኮ፣ የትኛውን የተሻለ ካምፓኒ አይደለም ተብሎ በየአመቱ መረጃ ለህዝብ ስለሚወጣ ህዝቡም ያለውን ገንዘብ የት ጋር ለማን የትኛው ካምፓኒ ጋር ኢንቨስት ማድረግ አለብኝ ብሎ እንዲያስብ ያደርገዋል እና

ጥሩ ነው ብዬ አስባለሁ። ህዝቡ በየኪሱ በየባንኩ ያለው ገንዘብ ወደ ኢንቨስትመንት እንዲሄድ ኩባንያዎች ውስጥ እንዲገባ፣ ኩባንያዎችም ሞሮለስ ያላቸውን የካፒታል እጥረት በዛ መልኩ በኤኩቲ መልኩ ኮንትሪቢዩት እንዲያደርጉ ያደርጋል። ሁለተኛ ለቀው መውጣት የሚፈልጉ ሰዎች አክሲዮን ያላቸው ሰዎች ካሽ ቢፈልጉ ምንም ሊያደርጉ አይችሉም፣ ወይም መደበኛ ባልሆኑ ገበያዎች በሰው በሰው የሚሻሻጡት እና ኢኮኖሚውን

በትውውቅ በፐርሶናል ኔትወርክ በቤተሰብ ዝምድና አይነት ግንኙነቶች ላይ መሰረት ካደረጉ የቢዝነስ ተቋማት አውጥቶ በትክክል ኮርፖሬት ወደሆነ የነጻ ገበያ ስርዓት በሚፈልገው መልኩ ለመምራት የሚያስችል ትልቅ ተቋም ነው ብዬ ነው ማስበው። ከካፒታል ገበያ በተጨማሪ የባንክ የፋይናንስ ዘርፍ ለውጭ ባለሀብቶች ክፍተው የሚያደርገው የፖሊሲ ማሻሻያም ላይ

ነሐሴ 8 ቀን 2014 ዓ ም በተካሄደው የሚኒስትሮች ምክር ቤት 13ተኛ መደበኛ ስብሰባ ውሳኔ መተላለፉ ይታወሳል። ዶክተር ዳኪቶ በኢትዮጵያ የፋይናንስ ዘርፍ የውጭ ባለሀብቶች ተሳትፎ እንደ አውሮፓውያን አቆጣጠር ከ1974 በፊት የነበረ እንደሆነ ያወሳሉ። ይሁንና ላለፈው ግማሽ ክፍለ ዘመን ተከልክሎ የቆየው የውጭ ባለሀብቶች ተሳትፎ መፈቀዱ የውጭ ቀጥታ ኢንቨስትመንትን ለመጨመርና ለዜጎች የሚኖረውን የፋይናንስ አቅርቦት በማሳደግ ረገድ አስተዋጽኦ እንደሚኖረው ይናገራሉ። የእነሱ ኢትዮጵያ ውስጥ መምጣት ወይም ሀገር ውስጥ መምጣት

ነባር ሀገር ውስጥ ያሉትንም ድርጅቶች ወይንም ባንኮች የእውቀትና የቴክኖሎጂ ሽግግር የማምጣት እድሉ ትልቅ ነው ተብሎ ይታሰባል። እንግዲህ እንደምታወቀው ኢትዮጵያ ውስጥ ቅርብ ጊዜ ድረስ እነዚህ የማይክሮ ፋይናንስ ወደ ባንክ ከማደጋቸው በፊት ኢትዮጵያ ውስጥ ያሉት ባንኮች የሚያበድሩት ለሶስት መቶ ሰማንያ ሺህ ወይንም ከአራት መቶ ሺህ በታች በፐርሰንቴጅ ስንገልጾ ከአንድ ፐርሰንት በታች ለሆነ ማህበረሰብ ነው እያበደሩ ያሉት ማለት ነው። ይህ የሚያሳየው ደግሞ

በእንደዚህ አይነት የብር ወይም የፋይናንሻል እንቅስቃሴ ሀገሪቱ ልታደርግ አትችልም ማለት ነው። ስለዚህ የውጭ ባንኮች ወደ ሀገር መምጣት የሚያመጡት ካፒታል ለራሱ ትልቅ ነው የሚሆነው፣ የማበደር አቅማቸውም ከፍ ያለ ነው ብለን ነው የምናስበው። ስለዚህ በእንደዚህ ሁኔታ ሀገሪቱ ላይ የሚያመጡት በጎ ተጽዕኖ የጎላ ነው ብዬ ነው ማስበው። ይሄ ማለት ግን ተግዳሮቶች የሉትም ማለት አይደለም። በጠቀሜታዎቹ የሚስማሙት አቶ ይርጋ በበኩላቸው የፖሊሲ ማሻሻያው

እንደ ውጭ ምንዛሬ እጥረት ያሉ ወቅታዊ ኢኮኖሚያዊ ችግሮችን በመፍታት ላይ ብቻ እየታጠረ ከሆነ ከሚያስገኘው ሀገራዊ ጥቅም ይልቅ ጉዳቱ ሊያመዝን ይችላል ይላሉ። መከፈቱ ጥሩ ነው፣ ግን ከመከፈቱ ጀርባ ያለውን ፋክተር ማወቅ ያስፈልጋል። ነው እንግዲህ እንደምናውቀው አሁን ኢትዮጵያ ውስጥ በጣም ትልቅ የሆነ የውጭ ምንዛሬ እጥረት አለ። ይህንን ሁሉ ነገር እያደረገ ያለው የውጭ ምንዛሬ እጥረቱን ለመፍታት በዛ በኩል ከሆነ

ምክንያቱም ፎሬን ዳይሬክት ኢንቨስትመንት ይመጣል ተብሎ ስለሚታሰብ እንደዛ ከሆነ ለእኔ ትንሽ አስቸጋሪ ነው ይመስለኝ። ግን ኢኮኖሚው ያንዲዘርቭ ያደርጋል። ኢኮኖሚያችንን ለማሳደግ አንደኛው መንገድ የተዘጋጉ የኢኮኖሚ መንገዶችን መክፈት፣ ቅድም እንዳልነው የባንክ ኢንዱስትሪውን መክፈት፣ የካፒታል ገበያ ማቋቋም፣ ስመንት ባንኮች መጥተው ኢትዮጵያ ውስጥ ኢንቨስትመንትን እንዲያስፋፉ ማድረግ ምናምን ከሆነ ጥሩ ነው። ለአጭር ጊዜ የዶላር እጥረት እሱን ለማሟላት ከሆነ ግን ትንሽ ከባድ ነው እና

ያለ ማድረግ የሚያስፈልጉ ቅድመ ሁኔታውስ በእኔ እይታ እንዲሁ ከርቀት እንደሚያይ አንድ ባለሙያ እየተካሄዱ ነው ብዬ አስባለሁ። በቂ ነው በቂ አይደለም እንግዲህ ስንገባበት ነው የምናውቀው። ስንገባበት ሊመጡ የሚችሉ ተግዳሮቶችን ተቋቁመን ጥቅሞችን እያሰፋን ወደዛ እያጋደለ ከሄደ በደንብ ተዘጋጅተን ነበር ማለት እንችላለን። የውጭ ባለሀብቶች በፋይናንስ ዘርፍ የሚያደርጉት ተሳትፎ ወቅቱን ታሳቢ ባደረገ ቁጥጥር ሊመራ እንደሚገባ ያስገነዘቡት ዶክተር ዳጊቶ

ለዚህ የሚበቃ ሀገራዊ ዝግጅት ስለመደረጉ ግን ስጋት እንዳላቸው ያመለክታሉ። እነዚህ የውጭ ባንኮች በእውቀትም ደረጃ በማስተዳደርም ደረጃ ከፍ ያለ ስለሆኑ የሚቆጣጠሩ አካልም በእውቀት ደረጃ በነሱ ሌቭል በእነሱ እኩል ላይሆን ስለማይችል የመቆጣጠር ጋር ከሬጉሌሽን ጋር ተያይዞ ከቁጥጥር ጋር ተያይዞ ክፍተቶች ሊፈጠሩ እንደሚችሉ ስጋቶች ይኖራሉ። አንደኛውና ዋነኛው ያ ነው። ከዚህ ጋር ተያይዞ

እነዚህ የውጭ ባንኮች ስለሚሆኑ የውጭ ባንኮች መቻቸው ነው የሚሰሩ ትሉት ማይት መቻቸው ከሆነ ይዝ ገብቶም ወጥቶ ሊሄዱ ይችላሉ። እሱ ደግሞ የሚያመጣው ኢኮኖሚው ላይ የሚያመጣው ወይም ኢኮኖሚክ ሾክ ምንድን ነው ወይም ኢኮኖሚው ላይ የሚፈጥረው ጥሩ ያልሆነ ነገሮች ሊኖሩ እንደሚችሉ ይገመታል ማለት ነው። እኔ አሁን እንደ ፋይናንስ ባለሙያ ወይም አስተማሪ ካፒታል ማርኬቱንም ይህንን ባንኮቹንም ጨምሮ በቴክኒካል የሚባለው ፋይናንሻል ሰርቪስ ሴክተሩም

ክፍት መሆን ሊበራላይዝ መደረጉ ብዙ የሚያከራክር ያለ አይመስለኝም። ዝግጅቱ አለ ወይ ካልክ የእኔም እንደ ግለሰብ ስጋት ይኖረኛል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ከአንዶር በፊት በመንግስት ብዙሃን መገናኛ ላይ ቀርበው የውጭ ባለሀብቶች በባንክ ዘርፍ ለሚያደርጉ ተሳትፎ የሚያስፈልጉ መመሪያዎችና ህጎች ዝግጅት እየተጠናቀቀ እንደነበረ መግለጻቸው ይታወሳል። የውጭ ባንኮች መግባትም የውጭ ምንዛሪ አቅርቦትን በማሳደግና አዲስ ቴክኖሎጂ በማሸጋገር

የኢትዮጵያን የባንክ ዘርፍ እንደሚያዘምነው የመንግሥትንም እምነት ገልጸዋል። ኢትዮጵያ ባለፉት አምስት ዓመታት ኢኮኖሚ ያለው ይ ክፍት ለማድረግ በመወሰኗ እንደ ሳፋሪኮም ያሉ የቴሌፎን ኩባንያዎችን በአገር ውስጥ ገበያ ለማሳተፍ አስችሏል። ዳሩ ግን ተገማች ያልሆነ የቁጥጥር ሁኔታ፣ የጸጥታ መደፍረስና የአጠቃላይ ኢኮኖሚ ለመረጋጋት ለኩባንያዎቹ ሥራ ማነቆስ ስለመፍጠራቸው በተደጋጋሚ ሲገለጽ ቆይቷል። ድምጽ ድምፅ አስማማየነው ዋሽንግተን ዲሲ።

አስከትለን የምናልፈው ወደ ትምህርት ነክ ዘገባ ነው።

የትምህርት ሚኒስቴር በአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱትን ትምህርት አይነቶች አስመልክቶ ያሳለፈው ውሳኔ በባለሙያዎች ትችት ተሰንዝሮበታል። ለአሜሪካ ድምጽ አስተያየታቸውን የሰጡ ባለሙያዎች ከውሳኔ አስቀድሞ ከባለድርሻዎች ጋር ውይይት መደረግ እንደነበረበት ጠቅሰው ጥናት እንደሚያስፈልግም አመላክተዋል። የትምህርት ሚኒስቴር በበኩሉ በብሔራዊ መልቀቂያ ፈተናው ይካተታሉ የተባሉ የትምህርት አይነቶች በአዲሱ ሥርዓተ ትምህርት መሰረት እንደተመረጡ

አስታውቋል። በስርዓተ ትምህርቱ ቀረጻ የባለሙያዎች ውይይት እንደተደረገ የተቋሙ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አምለ ወርቅ ሕዝቅኤል ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።

የትምህርት ሚኒስቴር በዘንድሮ ዓመት በ12ተኛ ክፍል መልቀቂያ ብሔራዊ ፈተና ላይ የሚካተቱ የትምህርት አይነቶችን ይፋ አድርጓል። የሚኒስቴሩ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አመለወርቅ ሕዝቅኤል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ለማህበራዊ ሳይንስ ተማሪዎች የሚሰጠው ፈተና እንግሊዝኛ፣ ሂሳብ፣ ታሪክ፣ ጂኦግራፊ፣ ኢኮኖሚክስ እና ስኮላስቲክ አፕቲቲዩድ የሚባሉ የትምህርት አይነቶችን እንደሚያካትት ዘርዝረዋል።

የተፈጥሮ ሳይንስ ተማሪዎች ደግሞ እንግሊዝኛ፣ ሂሳብ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ስኮላስቲክ አፕቲቱድ ይፈተናሉ ብለዋል። ከዚህ ቀደም ሲሰጥ የነበረው የሥነ ምግባርና የሥነ ዜጋ ትምህርት ግን ከመልቀቂያ ፈተናው ውጪ እንደተደረገ አስታውቀዋል። በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን በሚኒስቴሩ ውሳኔ ከማይስማሙት ባለሙያዎች አንዱ ናቸው። መጀመሪያ ትምህርቱ ራሱ የሚያስፈልጋቸው ይመስለኛል ለወጣቶቹ ለልጆቹ

በብዙ መልኩ ከሞራልም ከስነ ምግባርም አንጻር ይሁን ከሲቪክ ራይትስ ና ሬስፖንሲቢሊቲስ የነሱን መብታቸውንም ኃላፊነታቸውንም እንደሚገባ ማወቅ መለማመድ እንዲችሉ የሚያስፈልግ ትምህርት ይመስለኛል። ነውም ባለፉት ብዙ ዓመታት እየተሰራ ነው። ዛ አልፈውም እኮ ደግሞ ዩኒቨርሲቲ ሲመጡ እንደገና አለ ይሄ ኮርስኛም ጋር ዲፓርትመንቱ አለ ስራው አለ። ስለዚህ አግባብ አርጌ አልወስደውም። በአዲስ አበባ ዩኒቨርሲቲ የስርዓተ ትምህርት መምህርና ባለሙያ ዶክተር ዳዊት መኮንን ደግሞ

የሁለተኛ ደረጃ ተማሪዎች በምን አይነት ትምህርቶች መመዘን አለባቸው የሚለውን ለመወሰን ከግምት መግባት ያለባቸው ነጥቦች እንዳሉ ያመለክታሉ። ባለሙያው በሂደቱ ታሳቢ መደረግ ይገባቸዋል ካሏቸው ነጥቦችም የተወሰኑትን ዘርዝረዋል። የመጀመሪያው መሰረታዊ ጉዳይ የሁለተኛ ደረጃ ትምህርት ዓላማዎች ምንድን ናቸው የሚለውን ከትምህርት ፖሊሲውም አንጻር ይሁን ካልተጻፉ ጉዳዮች በመነሳት እዛ ላይ ስምምነት መድረስ ያስፈልጋል።

የዚህ ስርዓተ ትምህርትስ ምን ምን መሰረታዊ ክለቶችና ብቃቶችን ሊያሳድግ ተፈልጓል የሚለው ሁለተኛው መሰረታዊ ጥያቄ ነው። ሶስተኛው፣ የምንመዝናቸውን የትምህርት አይነቶች ለመወሰን በሀገራችን ያሉ የከፍተኛ ትምህርት ተቋማት ምን አይነት የሰው ሀይል ሊያሰለጥኑ ይፈልጋሉ የሚለውንም መተንተን ያስፈልጋል። ትምህርት ምን አይነት ዜጋ ማዘጋጀት አለበት?

ተማሪዎቻችን ምን አይነት ክህሎት ያስፈልጋቸዋል? የሚለው ላይ ከቴክኖሎጂ እድገት፣ ከሳይንስ እድገት ጋር በተያያዘ ተፈላጊ ናቸው የሚባሉ ክህሎቶች አሉ። እነዚህም ክህሎቶች በተለያዩ ትምህርቶች ማሳደግ ይቻላል እና እነዚህ ጉዳዮች ምንድን ናቸው ተብሎ ትንተና ከተደረገ በኋላ ይሄን ማዕቀፍ መሰረት ባደረገ ተማሪዎቻችን የሚፈትኗቸውን የትምህርት አይነቶች መወሰን እንችላለን። ዶክተር ጌታቸውም ውሳኔው ጥናትን መሰረት ማድረግ እንደነበረበት አስገንዝበው እቅዱም ቀድሞ ሊነገር ይገባ ነበር ይላሉ

ሳምንት አይደለም እቅድ ነው መሆን ያለበት። ዘመናት እንደው የአስርት አመታት፣ ከዛ በላይ ፕላን የሚጠይቅ ይመስለኛል። ልጆች እኮ ሲያጠኑ ሲማሩ ሲዘጋጁ ቆይተዋል። ይህንን የሲቪክ ትምህርት ደግሞ ሲያጠኑ ሲዘጋጁ ቆይተዋል እና ዝም ብሎ ድንገት እንደው የለም ይሄ ወይም ያኛው አለ ማለት እኔ አግባብ ነው ብዬ አልወስደውም። ልጆቹ የትኛውን ትምህርት መቼ እንዴት ይወስዳሉ የሚለው ነገር

በጣም እንደው በድንገት መሆን የሚገባው አይመስለኝም። አይሆንም፣ ፍረስትሬት ያደርጋሉ ልጆች ጊዜያቸውን አጥፍተዋል፣ ጉልበታቸውን አጥፍተዋል። እውነት ለመናገር በጣም ስትረስ ያለበት እድሜና የትምህርት ደረጃ ላይ ነው ያሉት። አምና ካቻምና ያለፍነውን ነገር ያውቃሉ። በቅርብ ሁለት ሶስት ፐርሰንት ብቻ የሚያልፍበት ሂደትን ያውቃሉ በቅርብ ርቀት እና ይህንን ሁሉ ጫና አልፈው በሚገባ

መትና ውጤታማ እንዲሆኑ ካስፈልገ ምን እንደሚወስዱና ምን እንደማይወስዱ ቀድሞ ነው ማወቅ ያለባቸው። የሚኒስቴሩ ቃል አቀባይ አምለ ወርቅ ህዝቅኤል በበኩላቸው ውሳኔው በአዲሱ ፖሊሲ መሰረት የተዘጋጀውን ስርዓተ ትምህርት መነሻ ማድረጉን ገልጸዋል። በመልቀቂያ ፈተናው እንዲካተቱ የተመረጡት ትምህርቶችም ተማሪዎች እስከ አስራ ሁለተኛ ክፍል ድረስ የሚወስዷቸው እንደሆኑ ተናግረዋል። ለምሳሌ የስነ ምግባርና

ሲቪክ ትምህርት ከዚህ በፊት ይሰጥ ነበር። በዚህኛው አይሰጥም። በትምህርት አይነቶች ግን እስከ አስረኛ ክፍል ባለው የሚሰጥበት ሁኔታ አለ፣ እንደዚህ የሲቪክስ ትምህርት። ከዚያ ውጪ ደግሞ አንዳንድ ትምህርቶች የማዘርታን እንደ ስፖርት የመሳሰሉ ትምህርቶች እስከ አስረኛ ክፍል ድረስ

ተካተው አስራ አንደኛ ና አስራ ሁለተኛ ላይ ደግሞ የቤዚክ አካዳሚክ ትምህርቶች ና የሙያ ትምህርቶች ስለሆኑ የሚማሩት አስራ ሁለተኛ ክፍል ፈተና ደግሞ ከዘጠነኛ ክፍል ጀምሮ እስከ አስራ ሁለተኛ ጭምር የተማሩትን የሚያካተት በመሆኑ ምክንያት ያልተካተቷሉ ከነዚህ መካከል ሲሚስን አልተካተተም ማለት ነው የአዲስ አበባ ዩኒቨርሲቲው የስርዓተ ትምህርት መምህር ዶክተር ዳዊት በመልቀቂያ ፈተናው የትኛው ትምህርት ይካተት የትኛው ሲቅር የሚለውን ጉዳይ ለመወሰን ሰፋ ያለ ንግግር እንደሚያስፈልግ ያስገነዝባሉ

የአንድ ትምህርት መውጣትና መግባት ላይ አይደለም። በኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ውስጥ ሊገቡ የሚገባቸው በርካታ የትምህርት አይነቶች ይኖራሉ ብዬ አስባለሁ። መጥቀስም ይቻል ይሆናል። ኮምፒውተር አስፈላጊ ስልድ እየሆነ ባለም ላይ የመጣ ነው። ቋንቋ ላይ ብትሄድ እኛ ሀገር የእንግሊዝኛ ቋንቋን እንፈትናለን። ሀገራዊ ቋንቋዎችን በተለያዩ የፖለቲካ ጉዳዮች ምክንያት አግለን አንፈትንም። ብዙ ሀገር ብትሄድ ታሪክን ሁሉም ተማሪዎች የሚማሩ ትምህርት ነው። በቴክኖሎጂን ደረጃ ብትሄድ

በስነ ጥበብ ምትሄድ በተለያዩ ሀገሮች ተማሪዎችን ፍላጎት መሰረት አድርጎ ጥናት ከተደረገ በኋላ የተለያዩ ትምህርቶች ይቀርቡላቸውና ማንኛው ተማሪ የትኛውን ትምህርት መፈተን ይፈልጋል፣ ወደፊትስ ምን ማጣት ይፈልጋል፣ የሚለውን መሰረት ባደረገ ማዕቀፍ የሚወሰኑ ይሆናል። ማለት በዚህ ሂደት ላይ የትምህርት ባለሙያዎችን፣ ወላጆችን፣ ሌሎችም የሚመለከታቸው አካላት ተወያይተውት የሚወስኑት ጉዳይ ነው ብዬ ነው የማስበው። ለመምህሩ ማሳሰቢያ ምላሽ የሰጡት የትምህርት ሚኒስቴር ቃል አቀባይዋ አመለወርቅ ህዝቅኤል

በ2015 ዓ ም የተተገበረው አዲሱ የትምህርት ፖሊሲ ሲዘጋጅና ስርዓተ ትምህርቱም ሲቀረጽ በባለሙያዎቹ ውይይት ተደርጎበታል ነው የሚሉት። ከመነሻው ካየነው ሮድማፑ ሲዘጋጅ ጀምሮ በተለያየ ደረጃ የተለያዩ አካላትን ለማወያየት ተሞክሯል። ስርዓተ ትምህርቱ ላይ በተለያየ መንገድ ሚዛሌ ለማስረጽም ተሞክሯል። አሁንም የሚሰራ ነው ያለው።

እነዛን ተከትለን አሁንም ቢሆን የወጡ ፈተናዎች እንደ ትምህርት ሚኒስቴር ይሄ ስራ ከትምህርቱ መነሻ አድርገን የተወሰነ መሆኑን በመግለጽ ወጣለሁ። የዘንድሮው የአስራ ሁለተኛ ክፍል መልቀቂያ ፈተና መቼ እንደሚሰጥ የተጠየቁት አመለ ወርቅ ህዝቅኤል ምላሽ ከመስጠት ተቆጥበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

የተከበራችሁ አድማጭ ተመልካቾቻችን፣ ለምሽቱ የያዝናቸውን ዘገባዎች ፈጽመናል። ከመሰናበታችን በፊት

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቅርቡ ለሰባት ግለሰቦችና ለቀሳውስት የዓለም አቀፍ የሃይማኖት ነጻነት ሽልማት አበርክተዋል። ሽልማቱ የተበረከተላቸው በዓለም ዙሪያ ለሃይማኖት ነጻነት ከበሬታ በጀግንነት ለሰሩት ስራ እውቅና ለመስጠት መሆኑን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምረዋል።

የመጀመሪያው ተሸላሚ ፋሪድ አህመድ ኒው ዚላንድ ክራይስት ቸርች ከተማ ውስጥ በሚገኘው መስጂድ ላይ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም በደረሰው ጥቃት ባለቤታቸው ተገድለውባቸዋል። ፋሪድ ይህ ከሆነ በኋላ በሀገር ውስጥ ብሎም በመላው ዓለም የተስፋና የይቅርታ መልእክት ማስተላለፋቸውን እንደቀጠሉ ናቸው። ሌላው ተሸላሚ ናይጄሪያዊው ኮላ ኦላፒኒ

የዓለም አቀፍ ሰብአዊ መብቶች ጠበቃ ናቸው። ከሃይማኖት ነፃነት ጋር የተያያዙ ክሶች ለቀረቡባቸው በርካታ ሰዎች የጥብቅና አገልግሎት የሚሰጡ ሲሆኑ የናይጄሪያን የሃይማኖትን ክብር ማጉደፍን የሚመለከተውን ሕግ ሕገ መንግስታዊነት በሚመለከት ጥያቄ አንስተው ይሟገታሉ። ስለሌላው ተሸላሚ ተሸላሚ ርዕሰ አንቀጹ ሲያወሳ ጀግናው የያዚዲያዊው ለሰብአዊ መብትና የሃይማኖት ነፃነት ከበሬታ ተሟጋቹ ሚርዛ ዳንኤ

ሕይወታቸውን ለሽብርተኝነትና ላድሎ ሰለባዎች ለመሟገት የሰጡ እንደሆኑ ገልጾላቸዋል። ሴቶችንና ህጻናትን አይሲስ ከተቆጣጠራቸው አካባቢዎች እያወጡ በነፃ የመልሶ መቋቋሚያ ድጋፍ ማድረጋቸውንም ተናግሮላቸዋል። ሌላኛው ተሸላሚ ፒተር ጄከብም ፓኪስታን ውስጥ የተገለሉ ውህዳን ሃይማኖታዊ ማህበረሰቦች መብት እንዲከበር

ከ35 ዓመታት በላይ የተሟገቱ ብርቱ የሃይማኖት ነፃነትና የሰብአዊ መብት ከበሬታ ተከራካሪ መሆናቸውን እርሳን ቀጹ አውስቷል። ማርታ ፐትሪሺያ፣ ሞሊና ሞንቴኔግሮ ደግሞ አለ ሲቀጥል እንደ አውሮፓውያን የዘመን አቆጣጠር በ2019 ጀምረው የኒካራጓ መንግስት በካቶሊክ ቤተ ክርስቲያን እና በሃይማኖታዊ ማህበረሰቦቿ ላይ የሚያደርሰውን አፈና እየተከታተሉ መዝግበዋል። ሞሊና የኒካራጓ ፖሊሶች ለበርካታ ወራት

ወከባ ሲያደርሱባቸው በ2021 ሸሽተው ሀገር ጥለው ተሰደዱ። ከዚያም በኋላ ሞሊና የኒካራጓ መንግስት በተለይ በካቶሊክ ቤተ ክርስቲያኒቱ ቀሳውስት ላይ የሚያደርሰውን ጭቆና እና የፖሊሶቹን የወከባ አድራጎት እየተከታተሉ መዘገባቸውን ቀጥለዋል ሲል ተናግሮላቸዋል።

ከናዚ ጀርመን የአይሁድ ጭፍጨፋ በህይወት ከተረፉ ቤተሰቦች የሚወለዱት ደቡብ አፍሪካዊቱ ታሊኔትስ ደግሞ በጆሃንስበርግ የሚገኘው በአይሁዶች ላይ የደረሰው ጭፍጨፋና የዘር ማጥፋት ማዕከል የተባለ ተቋም መሥራችና ዋና ስራ አስኪያጅ ናቸው። የራሳቸውን የህይወት ታሪክ በምሳሌነት በመጠቀም ደቡብ አፍሪካውያንን በተለይም ወጣቶችን እየተባባሰ ካለው በማህበረሰቦች ላይ የሚሰነዘር ስብእና ገፋፊ አነጋገር

ራሳቸውን እንዲከላከሉ በማስተማር ላይ መሆናቸውን አውስቶላቸዋል። ላዶን ቲቶንግ ደግሞ ሌላይቱ የአለም አቀፉ የሃይማኖት ነጻነት ሽልማት የተበረከተላቸው ናቸው። የቲቤት እንቅስቃሴ ተቋም መስራቿ ላዶን ማንኛውም ሰው እንደ ልቡ የሚጠቀምበት የመገናኛ ቴክኖሎጂ እንዲስፋፋ የሚሰሩ የሰብአዊ መብት ተሟጋቾችን

በተቋማቸው አሰባስበዋል። ተቋማቸው ቲቤት ውስጥ ከቻይና መንግስት ለሚሰነዘሩ አፈናዎች ለተጋለጡ ግለሰቦችና ቡድኖች ስልጠና እየሰጠ መሆኑን ርዕሰ አንቀጹ ዘርዝሮ አውስቷል። ሊትዌኒያ ውስጥ የሚገኝ ከሞስኮ ጋር ግንኙነት ያለው ኦርቶዶክስ ቤተ ክርስቲያን አባላት የሆኑ አምስት ቀሳውስትና ሁለት ዲያቆናት

ሩሲያ ዩክሬን ላይ የምታካሂደውን ጦርነት ከተቃወሙ በኋላ በሞስኮ ግፊት ቅስናቸውንና ድቁናቸውን እንደተገፈፉ ርዕሰ አንቀጹ አውስቷል። የቤላሩስ ኦርቶዶክስ ቤተ ክርስቲያን ሁለት ቀሳውስትም ጦርነቱን አውግዘው ወደ ሊትዌኒያ እንደተሰደዱ ገልጿል። በዚያም ከሞስኮ ተጽዕኖ ነጻ ሆነው ሃይማኖታቸውን ለማምለክ የሚፈልጉ የኦርቶዶክስ ክርስትና ተከታዮችን የሚያሰባስብ አዲስ ማህበረሰብ

እንደመሰረቱ ተናግሮላቸዋል። ዩናይትድ ስቴትስ የሰዎች ሁሉ መሰረታዊ ሰብአዊ መብት ለሆነው ለሃይማኖት ነጻነት ከበሬታ ደከመን ሳይሉ ለሚታገሉት ለእነዚህ ተሟጋቾች አክብሮቷን ትገልጻለች በማለት ርዕሰ አንቀጹ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

የተከበራችውሁ አድማጭ ተመልካቾቻችን ለማክሰኞ ምሽት ጥር 21 2016 ዓም የያዝናቸው ዘገባዎች ና መሰናዶዎች እዚህ ላይ ተጠናቀዋል። ኤደን ገረመው መሰናዶውን በመምራት በምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማራ ደግሞ ስርጭቱን በመከወን እንዲሁም ደግሞ ግርማ ደገፋና ሲሳያ አሸናፊ የምስልና ድምጽ ኤዲቲንጉን

በአባዮ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ጋር በመሆን ነው የምንሰናበታችሁ። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያማሪክ የፌስቡክ ገጽ ላይ በመግባት ልታደርሱን ትችላላችሁ። እንዲሁም ደግሞ ያመለጧችሁ መሰናዶች ቪያማሪክ ድረገጽ ውስጥ በመግባት እንድትከታተሉ በአክብሮት እንጋብዛለን። በነገው ምሽት በመደበኛው ሰዓታችን እንጠብቃችኋለን። አብራችሁ ስለነበራችሁ ያመሰገን እንሰናበታለን። ሰላም ጠናስጠለን